ለኪ ለባይቲትኪ ኦ እግዝእትነ ወላዲተ አምላክ መብርሃን አንቲ ናብኪ በስብሃት ወበውዳሴ ብሩክት አንቲ ታቢ እምሰማይ ወተከብሪ እምድር ወላዕለ ኩሉ ሕሊናት መኑ ዘይክል ነቢበ እኪ ዋልዎ ዘይመስልኪ ኦ ማርያም መላእክት ያብኡኪ ወሱራፌ ሊሰብኡኪ እስመ ዘይነብር ዲበ ኪሩቤል ወሱራፌ መጻ ውሃደረ ወሰከርስኪ መፍቀሬ ሰብ አቅረበን ሀብየሁ زي عنا موات نسع وينك ياهو اهوات وعبن زولاتو الكره وصلاهات سالين انا